ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው ጋቢና፣ ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። እንደምናመሻችሁ በዛሬው የጋቢና ጉዞ ወደ ቂሊንጦ ማረሚያ ቤት እናመራለን። በቀረበባቸው ክስ ምክንያት በፌዴራል ከፍተኛ ፍርድ ቤት ከሚመላለሱ ተከሳሾች መካከል ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬው ዕለት ለችሎት አስረዱ። እኔ እያየው ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ሕይወቱ ያለፍ ነው የሚለው በሌላኛው ዘገባ አንድ ጥያቄ እናነሳለን። ኢትዮጵያ ውስጥ እየተከሰተ ላለው ግጭት ተጠያቂው ማን ነው? ፌስቡክ አትቪ አማሪክ ላይ እናንተ አስተያየቶቻችሁን ስጡን። የተቃዋሚ ፓርቲዎች እንዲህ እያሉ ነው። ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። ህዝቡ እርስ በሱ መናቆር፣ መጣላት፣ አንዱ ሌላውን ማፈናቀል፣ አንድ በሌላው ላይ መነሳት የለበትም የኤፍኮው አቶ ሙላቱ ገመቹን እና የአረናውን አቶ ገብሩ አስራትን በምሽቱ ጋቢና ይዘናል። በሌላኛው ዘገባችን እንደውም አንድ ድምፅ እናሰማቸው። የደውሉላቸው ደንበኛ መስመር ስለተያዘ እባኮ ትንሽ ቆይተው ይደውሉ። በእጅ ስልካችን ላይ በምትናገረው መልእክት ህሊና ተፈራን ታውቋት ይሆናል። በጋዜጠኝነትና ሌሎች ስራዋም እንደዚሁ የጋቢና እንግዳችንና ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኬንያው ፕሬዝዳንታዊ ምርጫ በታቀደው መሰረት እንደሚካሄድ ታውቋል። የሀገሪቱ ከፍተኛ ፍርድ ቤት የምርጫውን ጊዜ ስለማስተላለፍ ጉዳይ ለመስማት ባለመቻሉ ነው በቀጠሮ መሰረት እንዲጸና የተደረገው የሚመለከታቸው ባለስልጣኖችና የጸጥታ አገልግሎቶች ለዚህ ኮሚሽን በሰጡት ማረጋገጫ መሰረት ምርጫው በታቀደለት መሰረት ነገ ይካሄዳል ሲሉ የነፃው ምርጫና የድንበር ጉዳይ ኮሚሽን ኃላፊ ዋፉላ ቸቡካቲ አስታውቀዋል። ዛሬ ማለዳ ከመቋድሾ ወጣ ብሎ በሚገኝ ቦታ ላይ በተፈጸመ የደፈጣ ጥቃት ሁለት ሶማሌ ሲቪሎች የአፍሪካ ሕብረት ተልኮ ወታደርና አራት የአልሻባብ አማጽያን ተገድለዋል። እማኞችና ባለስልጣኖች እንደገለጹት የአፍሪካ ሕብረት ወታደራዊ ተሽከርካሪን ኢላማ በማድረግ ከርቀት የተቀሰቀሰ ፈንጂ በፈነዳበት ወቅት ተኩስ ተከፈተ። ሶማሊያ ያለው የአፍሪካ ሕብረት ተልኮ ቃል አቀባይ ሌተናል ኮሎኔል ዊልሰን ሮኖ አንድ ኡጋንዳዊ ወታደር ሲገደል አንድ ወታደር ደግሞ በከባድ እንደቆሰለ ገልጸዋል። የአሚሶም ወታደሮች ከአልሻባብ አማጽያን ጋር ተኩስ ተለዋውጠው አራቱንም አማጽያን ገድለዋል ሲሉም አክለዋል። ሞቃዲሾ ውስጥ በዚህ ወር በተፈጸመው ከባድ የቦምብ ጥቃት 358 ሰዎች ተገድለው በመቶዎች የሚቆጠሩት ደግሞ በቆሰሉበት ወቅት ከዚህ ቀደም ታይቶ በማይታወቅ መልኩ በመቶዎች የሚቆጠሩ ሰዎች ደም ለመለገስ ወደ ሆስፒታሎች እንደጎረፉ ተገለጸ። ግጭት በማይለያት ሶማሊያ ባለፈው የመርፌ ፍርሃትና ደም ማነስ ሊያስከትል ይችላል በሚል መሰረተ ቢስ እምነት አብዛኞቹ ሰዎች ደም ከመስጠት ይቆጠቡ ነበር። በዚህ ምክንያት ሀገሪቱ ከሁለት አስርት ዓመታት በላይ ለሆነ ጊዜ የደም ባንክ አልነበራትም። የአውሮፓ ህብረት 124 ሚሊዮን ዶላር የሚሆን የሰብአዊና የልማት እርዳታ ለሱዳን እንደሚሰጥ አስታውቋል። ገንዘቡ ለአስቸኳይ የምግብ እርዳታ፣ ለውሃ አቅርቦት፣ ለንጽህናና ለጤና ጥበቃ እንዲሁም ለትምህርት እንደሚውል የአውሮፓ ህብረት ባለው ሰኞ ገልጿል። ከአካባቢያቸው የተፈናቀሉትና የሚያስተናግዷቸው ማህበረሰቦችንም ለመርዳት ይውላል ተብሏል። በስተ መጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ራሳቸውን አጥብቀው በመንቀፍ በሳቸው አመራር ስር ከምሰራ በጡረታ መገለሉን እንመርጣለን ያሉትን ሁለት የሪፐብሊካኑን የህግ መወሰኛ ምክር ቤት አባላት ዛሬ ዘልፈዋል። ጡረታ ለመግባት የወሰኑት እንደገና የመመረጥ እድል ስለሌላቸው ነው ብለዋል። ፕሬዚዳንቱ የአሪዞናው ሴናተር ጄፍ ፍሌክ እና የሴኔቱ ሌላኛው ሴናተር ባብ ኮርከር አንጀታቸው የማረር የመቁሰል ተግባር እያሳዩ ናቸው ብለዋቸዋል። ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድረጋው አብረን ከአድማስ እንሻገር እንላችኋለን ስ ፕሮስ በቂሊንጦ ማረሚያ ቤት በደረሰባቸው ክስ ምክንያት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ወንጀል ችሎት የሚመላለሱ ተከሳሾች ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬ ዕለት ለችሎቱ አስረድተዋል። ችሎቱ ሙሉ ለሙሉ ሲከታተል የዋለ ሕትመቱ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ለአሜሪካ ድምፅ እንደተናገረው አንድ ተከሳሽ ጥቅስ ሟቹ ፊት ለፊቴ ነው ልቡ ተረግጦ የሞተው በማለት ለፍርድ ቤት አስረድቷል ብሎናል። ጽዮን ግርማ ዝርዝር አላት። በቂሊንጦ ማረሚያ ቤት ቃጠሎ የተከሰሱ ሰዎች ፍርድ ቤት የሚቀርቡት በተለያየ የክስ መዝገብ ሆኗል። የመጀመሪያው መዝገብ 38 እስረኛ ተከሳሾች ያሉበት ሲሆን፣ ሌላኛው ደግሞ 121 ተከሳሾችን የያዘ መዝገብ ነበር። የአንዳንዶቹ ተከሳሽ ጠበቆች ለአሜሪካ ድምጽ እንደተናገሩት የእነዚህ ተከሳሾች መዝገብ ለአምስት ተከፍሏል። በዛሬ ዕለት በሶስት ዳኞች የተሰየመው ሶስተኛ ወንጀል ችሎትም ከነዚህ መዝገቦች አንዱ የሆነውን በነ ብስራት ብርሃኑ የሚመራውን የሚጠራውን መዝገብ ለማየት ነበር። በቻልኩት ሁሉ በችሎት ላይ እየተገኘው ሁኔታውን እከታተላለሁ የሚለው ህትመቱ የተቋረጠው ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በዛሬው ችሎት ተገኝቶ ሁኔታውን እንደተከታተለ ይናገራል። ተከሳሾቹ ዛሬ በችሎት ፊት በቀረቡበት ጊዜ ሁለት ተከሳሾች በድብደባ እስር ቤት ውስጥ ህይወታቸው ማለፉንም ተናግረዋል ብሏል። በቀጠሮ መሰረት ያ አልመጡ ልጆች አሉ። አንዱ አሁን ለምሳሌ በዋስትና ቶ በህመም ምክንያት የቀረ ነው። ሌሎቹ ሌላ ችሎት ያላቸው አሉ። አንዱ ግን በዚህኛው ክስ አስራ አምስተኛ ተከሳሽ ነው በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ምክንያቱ ለምና አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል የተባለው፣ የጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ ህይወቱ ማለፍ ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል። ማን ነው ይሄን ምክንያት ያስረዳው? አንደኛ ተከሳሽ ብስራት አበራ ነው። ምክንያቱም ያስረዳው እሱን በሚለው አስራ አምስተኛ ተከሳሽ እሱ ጋ ነው አብሮ የተደበደበው። እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው ጌታቸው አያይዞ ብስራት መዝገቡ ቀድሞኑ የተቀጠረው ተከሳሾች በእስር ቤት ውስጥ ከፍተኛ ድብደባ ይፈጸምናል ይፈጸምብናል የሚል አቤቱታ በማቅረባቸው የሰብአዊ መብት ኮሚሽን ሁኔታውን አጣርቶ ሪፖርት እንዲያቀርብ ተቀጥሮ መሆኑን ጠቁሟል። በቀደሙት ችሎቶችም ሟች አለማየው ዋቄ ከማረሚያ ቤት አስወጡኝ፣ ይገድሉኛል ብሎ ለችሎት ተናግሮ እንደነበር ተከሳሾቹ ለፍርድ ቤቱ ባቀረቡት አቤቱታ አስታውሰዋል ብሏል። በዛሬው ችሎ ስሜታዊ ሆኖ ለፍርድ ቤቱ ሁኔታውን ሲያስረዳ የነበረው ብስራት አበር ብስራት ብርሃኑም ሁላችንም አደጋ ላይ ነን በማለት ለፍርድ ቤቱ አስረድተዋል ብሏል። በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከችሎቱ ከጀመረበት ጊዜ ጀምሮ አልተቀመጠም። እሱን ልብ ነው የሚለው፣ ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረግተው እንደገደሉት ነው የሚናገረው። ከዚህ ባሻገር ግን ብስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደ ዛ እስር ቤት አልሄድም በገዳዮች እጅ ነው ያለው ለዚህ ወደዛ እስር ቤት አልሄድም። ፍርድ ቤቱ እዚሁ ላይ መፍትሄ እንዲያስተላልፍልኝ ይፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብያለሁ። ማዕከላዊም ይሁን ቃሊቲም ይሁን እንድትቀይሩ ይፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላም እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤቱ ምንም እንደማድረግ እንደታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል በካቴና ካቴናዬን አጥብቀውብኛል ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትዕዛዝ አልሰጠውም። ጌታቸው እንደሚለው ዛሬ ለችሎት ሕይወቱ ማለፉ የተነገረው አለማየሁ ዋቄን ጨምሮ አየለ በየነና መሀመድ ጫኔ የተባሉ እስረኞች ባለፈው አራት ወር እስር ቤት ውስጥ በደረሰባቸው ድብደባ ሕይወታቸው ማለፉን ተከሳሾቹ ለችሎት ማስረዳታቸውን ነው። በተጨማሪም የፖለቲካ እስረኞችም ድብደባ እንደሚፈጸምባቸው ለሕይወታቸው እንደሚሰጉ እየገለጹ ነው ብሏል። በዛሬ ዕለት ጉዳዩን የተመለከተው ፍርድ ቤት ሟች አለማየሁ ዋቂም በተመለከተ ከጳውሎስ ሚሊኒየም ሆስፒታል የመጣ የምርመራ ውጤት ሟች እንደ ማንኛውም ሰው ኢንፌክሽን ነበረበት የሚል እንደሆነ ፍርድ ቤቱ ጠቅሶ፣ በአጠቃላይ ሪፖርቱንም ተመልክቶ ዛሬ ያልቀረበውን የሰብአዊ መብት ኮሚሽን ሪፖርትም ለመስማት ተለዋጭ ቀጠሮ ሰጥቷል ብሏል። በሌላ በኩል የተለያዩ ችሎቶች በመገኘት የእስረኛ ጉዳዮችን በግሏ የምትከታተለው የዞን ዘጠኝ አምድ ጸሐፊ ማህሌት ፋንታሁን አራተኛና አስራ ዘጠነኛ ወንጀል ችሎቶች በርካታ እስረኞችን እያስተናገዱ ነው ትለናለች። ሽብር ክሶች የሚያዩ ችሎቶች ሁለት ናቸው። በእነዚያ ሁለቱ ችሎቶች ውስጥ ከአንድ ሺህ በላይ የሚሆኑ ተከሳሾች ያው እኔ እንኳን በማየው ከአንድ ሺህ በላይ የሆኑ ተከሳሾች እዛ እስር ቤት ሆኖ የሚከታተለው አሉ። መዝገባቸው በመቶ ምናምን ይሆናል ማለት ነው። ስለዚህ ግማሹ አንደኛ ችሎት ግማሹ አንደኛ ችሎት ነው። በየቀኑ ቢያንስ አስር ወይ ከዛ በላይ አይነት መዝገቦች ይተናገዳሉ ማለት ነው እና አሁን በቅርብ ጊዜ ውስጥ በጣም እየታየ ያለው ምንድን ነው? በጣም እዛ ማረቢያ ቤት ውስጥ የሚደርስባቸው ሁኔታ የሰብአዊ ጥሰቶች ያቀርባሉ። እንደገና ደግሞ የሚመጡት በአብዛኛው ከተለያዩ የሀገሪቷ ክፍሎች በተለይም ከኦሮሚያና ከአማራ ክልል ስለሆነ በክልላችን ምዳኝ የሚል ጥያቄ ያላቸው ቤተሰቦቻቸው ሲመጡ በጣም ብዙዎች እንደሚያወጡ እንደሚጉላሉ ይናገራሉ። ሌላ ደግሞ በማረቢያ ቤት ውስጥ ለብቻቸው እንደሚታሰሩ ምክንያቱም ባላወቁት ምክንያት ቤተሰብም እንደሚከለከሉ ይናገራሉ። እንደገና ደግሞ እንደ ይሄ የፍርድ ሂደቱ ራሱ እንደሚቆይባቸው በሆነ ባልሆነ ምክንያት እንደሚቆይባቸው ይናገራሉ። በብዛት በቃ በአቤቱታ ነው እነዚህ ሁለት ሌቶች ጊዜውን የሚያጠፉት። አያይዛም ከኦሮሚያ፣ ከጋምቤላ፣ ከቤንሻንጉል እና ከተለያዩ አካባቢ የሚመጡ እስረኞች ከፍተኛ የአስተርጓሚ ችግር እንዳለባቸው እና በዚህም ምክንያት መጉላላት እንደሚደርስባቸው ለፍርድ ቤቱ በተደጋጋሚ ያቀርባሉ ብላናለች። ሽንጋቢናላሻንጉል ዘገቢና ወደ ተከታዩ ዘገባችን ስናልፍ አንድ ጥያቄ እናነሳለን። ኢትዮጵያ ውስጥ እየተከሰተ ላለው ግጭት ተጠያቂው ማን ነው? በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ስጡን። ገዢ ፓርቲና ተቃዋሚ ፓርቲዎች እንደዚህ ጣት ሲጠቋቆሙ ይታያል፣ ይሰማል። ተጠያቂው ኢህአዴግ ነው ሲሉ የመድረክ የስራ አስፈጻሚ አባላት ለአሜሪካ ድምፅ ሬዲዮ ቃላቸውን ሰጥተዋል። የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር በኢህአዴግ ጊዜም በጋራ የኖረ ነው እና ይህ አብሮነት ግንኙነቱ እንዳይጎዳ ከፍተኛ ጥንቃቄ መደረግ አለበት ብለዋል። ጽዮን ግርማ የኦፌኮውን አቶ ሙላቱ ገመቹንና የአረናውን አቶ ገብሮ አስራትን አነጋግራ ተከታዩን ይዛለች። በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ ሁለት ዓመት ሊሞላው ነው። በነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህም መካከል የእርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። የቡኖ በደሌ ግጭትም የእነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የህዝብን ጥያቄ በመመለስ ሁኔታውን ማቆም አለበት፣ የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ። ህዝብና ህዝብን ለማጋጨት እና ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ይሄ ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ የዛን ጊዜ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለሽ ማለት ነው። ይሄ ስልት ነው። ይሄ ህዝብ ገብቶት ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሶማሌ እና የኦሮሞ ስንት አለም ስንት ጊዜ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳ እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ አሁንም ከበኒሻንጉል ጋር ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት አመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦር ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸውን መኪና አሁን አስራ ስድስት መኪና ያካተሉት እዚህ ሰሜን ሸዋ ኦረዲ ይዘናል የእኛ ሰዎች ተባብሮ ይዞ ፖሊሲ እጅ ምንበራ ላይ ናለ እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው። ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው። የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ። የኢትዮጵያ አሁን ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃዋሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻ ነው። ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ በነጻነት የሚያስብ ተቋም ሲቪል ተቋም ይሆን ሚዲያ እንዲሁም ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአደግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነጻነት በዚች ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ ለይሄ ነገር እንዳይፈጠር ረጅም ተጽዕኖ፣ ረጅም ማሳደድ፣ ረጅም መከፋፈል ተሰርቶ ቆይቷል። አሁን እንግዲህ ይሄ በሆነበት ሁኔታ በተለይ አንተን እጅግ የበረታበት ሁኔታ የተፈጠረው ነገር ግን ነው የጽንፍ ፖለቲካ ነው የማየው በለው አንዱ ግደለው የሚያሰራው ነገር ይሄ ነው። ፓርቲንና ህዝብን የማይለይ መንግስትንና ህዝብን ሳይለዩ የሀገሩ ሱ ድብልቅ ብቅላ እሱ በ- ሰው ይገባ የሚያሳስብ ፖለቲካ ነው ያለ የሚያስፈራኝ ይሄ ነው። ሁለቱም የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው፣ ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ አቶ ሙላቱ ገመቹም ይህንን ሀሳብ ያጠናክራሉ። የትግራይ ህዝብም እንደ ማንኛውም ኢትዮጵያ ክፍል ችግር የደረሰበት እየደረሰበት ያለው ህዝብ እና ከያ ሌላው ህዝብ የተለየ ህዝብ የሆነበት ምንም ምክንያት የለም። የትግራይ ህዝብ ችግር ያለበት አሁንም ቢሆን ከዛ ከችግር ያልተላቀቀ ይሄ የሚደርስበት መሀል አገርም የሚደርስበት ችግር እሱ ላይም እንደዚሁ እየደረሰ ነው። ምክንያቱም ከእኛ ጋር አብሮ ያሉት አረና ትግራይ እንደዚህ አይነት ችግሮች አለባቸው። የእነሱ አባላት ይመታሉ፣ ይደበደባሉ፣ በየጊዜውም ይታሰራሉ፣ እዛም ጭቆና ይደርስባቸዋል። ስንት በደል እየደረሰባቸው ነው ያሉት እና እንደዚህ አይነት ኦል ኦቨር ነው እና ያለው መንግስት በጠቅላላው ለነሱ ከለላ የሚሰጥ አይነትም ሳይሆን ሁሉም ቦታ ችግሩ ተመሳሳይ ነው ለማለት ነው። አቶ ገብሩ አስራት በበኩላቸው ይህ ሁሉ የኢህአዴግ ውጤት ነው፣ ከዚያ ደግሞ ጽንፍ ላይ ተቀምጠው ፖለቲካውን የሚያራምዱ ሰዎችም ተጨማሪ ምክንያት ናቸው ይላሉ። ህዝብ ለህዝብ ችግር ያለው አይመስለንም። ሁሉም የኢትዮጵያ ህዝብ በአንድ የጭቆና ቀንበር ውስጥ ያለ ህዝብ ነው የደላው የተመቸው ህዝብ የለም። ከሰሜን ከትግራይ ጀምረች ከደቡብ ከምዕራብ ጀምረች እስከ ምስራቅ አንድ ሥርዓት በአንዱ ላይ መልአክ በሌላው ላይ ሰይጣን ሊሆን አይችልም። ያ የሥርዓቱ ውጤት ሁሉም ዘንድ የሚደርስ የአፈና ሥርዓት ነው። ስለዚህ የጋራ አፈና ስላለው መታገር ያለበት በጋራ ነው። ለየብቻውም ዳገት መውጣት አይቻልም አይችልም። ለየብቻው ታግሎ ለየብቻ ባስቦ ለየብቻው ሮጦ ዳገት መውጣት አይቻልም በሀገራችን ሁኔታ። ስለዚህ ህዝቡ አንዳንድ ጥንፈኛ ፖለቲካዎች የሚሉትን መንግስት የሚለውን አቅጣጫ ስቶ እርስ በርሱ መተሳሰብ እርስ በርሱ መፋቀር ዘረን ዘረን እዚህ ሀገር እዚህ አካባቢ አብረን የምኖር ነው የምንኖር ነው ብሎ ማየት ያለበት ይመስለኛል። በጥላቻ መቀስቀስ በጥላቻ እርስ በርስ ማፈናቀል መቆም አለበት። ምክንያቱም ይሄ ማቆሚያ የለውም። ይሄ እንደዚህ ከቀጠለ ችግሩ ከባድ ይሆናልና ህዝቡ የነበረውን ትዕግስት የነበረውን አርቆ አሳቢነት ይኸው ተቀብሎ እሱ በእርሱ አይደለም መጋጨት የለበት በጭራሽ በህዝብ ላይ መነሳት የለበትም በህዝብ ላይ የተነሳ ሌላ ህዝብ ድልም አያገኝም አያቸንፍም ስለዚህ ለውጥም የተሻለ ለውጥም ሊያገኝ አይችልም ስለዚህ ህዝቡ እርስ በርሱ መናቆር መጣላት አንዱ ሌላውን ማፈናቀል አንዱ በሌላው ላይ መነሳት የለበትም ፖለቲከኞች ይህን ቢሹም መቀበል የለበትም የሚለው ህዝቡ ይህን መቀበል የለበት። ፖለቲከኞቹ በአንድ ሀሳብ ይስማማሉ። ህዝቡ ቅሬታውን ማሰማትና እርስ በርስ መጣላት ያላቸውን ልዩነት በከፍተኛ ሁኔታ መለየት አለበት በሚለው የኢትዮጵያ ህዝብ ከኢህአዲግ በፊትም አብሮ ነበር፣ በኢህአዲግ ጊዜም አብሮ አለ። ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ኢትዮጵያ ቴሌቪዥን ነው የጀመርኩት። ከዛ የሬዲዮ ፕሮግራምም ነበረኝ አስራ ዘጠኝ ዘጠና ሰባት ጀምሮ ሁለት አመት የዘለቀ ሴቶች በንግድ አንባ የሚባል የሬዲዮ ፕሮግራም ነበረ። ከላይ ያሰማናችሁ ህሊና ተፈራ ናት። ታውቋት ይሆናል። በስልክ መልእክቷ እንደዚሁም ደግሞ ጋዜጠኛ ናት። እንስማስኪ ኢትዮጵያ ቴሌቪዥን ነው የጀመርኩት። ከዛ የሬዲዮ ፕሮግራምም ነበረኝ አስራ ዘጠኝ ዘጠና ሰባት ጀምሮ ሁለት አመት የዘለቀ ሴቶች በንግድ አምባ የሚባል የሬዲዮ ፕሮግራም ነበረኝ። ኢትዮጵያ ቴሌቪዥን በቃ አፍ የፈታሁበት አይነት ነው የሚመስለኝ። በጣም የምወደው ቤት ነው። ብዙ ነገር የሰራሁበት ነው። ከዜና እወጃ እስከ ፕሮግራም ማስተዋወቅ እስከ ሪፖርተርነት፣ ኮንቲኒቲ ስራ ሁሉንም የሰራሁበት ቤት ነው። ፕሮግራምም የተለያዩ ድንቅ የተሰኙ ፕሮግራሞች ሰርቻ አለሁኝ የግጥም ጸሀፊም እንደሆንሽ ገጣሚ እንደሆንሽ ሰምቻለ ስንት ገጣሚያንና ገጣሚያት ባሉባት ሀገር እኔ ገጣሚ ነኝ ለማለት በጣም ነው የሚያሳፍረኝ በጣም ወዳለው ግጥም ግጥም አስተዋውቃለሁ ኢትዮጵያ ደራሲያን ሴት ደራሲያን ማህበር ቦርድ አባል ነኝ ሲመሰረትም ነፍሳቸውን ይማርና ከነ ፊርማይና ከነ ረጋሽ ጋር ከሌሎቹም መስራቾች ጋር ጥሩ ቁርኝት ነበረኝ። ማህበሩ እንዲያድግም በቦርድ አባልነት ብዙ ሰርቻለሁ። ያሳተማቸው የግጥም መድብሎች ላይም በጣም ጥቂት የሚባሉ ግጥሞች አሉኝ። ገጣሚ ግን ልባልም አይገባም በጭራሽ። እጽፋለሁ እንዲሁ ግጥሙ አልፎ አልፎ፣ እንደው ብዙ ጊዜ የራስን ይዘፈን አዳምጣለሁ በዚህን ጊዜ እንደው በራስ ድምጽ ላይ ምን አስተያየት አለህ እንዴት ትመለከተዋለህ የገዛ ድምጽህን የግጥም ምሽት ነበረ ብዙ ታዳሚ ነበረው ብዙ የጥበብ ዝግጅቶች ይቀርቡ ነበር በዛ ምሽት ከሁሉ በፊት ቀደም ሲል የጠቀስኩት የሴት ደራሲያን ማህበር አለ የእኛ ወርሃዊ የግጥም ዝግጅት ግጥም በማለዳ ነው የሚባል የነበረውና እሁድ በወር አንዴ እሁድ ጧት በሀገር ፍቅር ትንሹ አዳራሽ የሚካሄድ ነበረ ግጥም በማለዳ ነው የሚባለው እሱ የግጥም ምሽትን በተመለከተ ግን የኔ ድርጅት በአባቴ ስም አቋቁሜው የነበረው ተፈራ ፕሮሞሽንና ኢንተርቴይንመንት የሚባል ድርጅት ነበረኝና እሱ ድርጅት የጀመረው ግጥም ብቻ ሳይሆን ክብር ለጥበብ የሚባል በጣም ሰፊ የኢትዮጵያን ኪነ ጥበብ የኢትዮጵያን ስነ ግጥም፣ ስነ ስዕል የኢትዮጵያን ጠበብት፣ የጥበብ ባለሙያዎች የቀደሙትን፣ ያለፉትን የሚያገናኝ ድልድይ ማን ነበሩ፣ መቼ ምን ሰርተዋል የሚለውን እና እዛ ክብር ለጥበብ ውስጥ ግጥም አንዱ ዘርፍ ነው እንጂ ከዘመናዊ ሙዚቃ የኢትዮጵያ ጥበብ ምሽት የሚባል የሴት ጥበበኞች ትዝታ የሚባል ምሽት የጥበበኞች ትዝታ የሚል ደግሞ አንድ አንጋፋ በስራው ላይ የኖረ ሰው ጋብዘን ያ ሰው በየሳምንቱ ለአራት ሳምንት ማንነቱን የሚያስተዋውቅበት በዘመኑ የነበረውን የጥበብ እንቅስቃሴ፣ በዘመኑ የነበረውን ክፍያቸውን፣ ሕይወታቸውን፣ የስራ ፍቅራቸውን የሚያጋራበት አንድ ዘርፍ ነበረን። ከዛ በተረፈ የግጥም ምሽት እና የኮሜዲ ለብቻው ነበረን። ጥቂት ደግሞ እንደ ሶሎሎኪ የሆነ የአንድ ሰው ትዕይንት ወይም ሶስት ሰዎች የሚሰሩት እንደ ኮሜዲ አይነት ምንድን ነው ለማድረግ የሚፈለግ የነበረው በክብር ለጥበብ ውስጥ ስሙም እንደሚያመለክተው ጥበብና ጠቢባኑን ለማክበር ነው። ድርጅቱ ሲቋቋም በጊዮን ሆቴል ትልቅ የራት ዝግጅት አድርገን ነጻ ለኢትዮጵያ የኪነ ጥበብ ባለሙያዎች መታሰቢያ ብለን ነው የጀመርነው ስንጀምረው። ከዛ በኋላ ግን ራስ ሆቴል በሳምንት አራት ቀን ከዛ በኋላ ደግሞ የወጪው ነገር ትንሽ ወገቤን ሲለኝ በሳምንት ሁለት ቀን እንደው ህልሙ እንዳይቆም በሚል እንደዛ ስናደርግ ነበር። ቅኔ ነበረ፣ እንቆቅልሽ ነበር፣ ነበረ ሌላ ጋ የሌለ ነገር እና በሚገርም ሁኔታ ሰው በጣም ይፈልጋል እንደዛ አይነት ነገር ነገርና ተደስቶ ነው የሚወጣው። በሙዚቃውም ዘርፍ ደግሞ ያኛውን ከዚህኛው ትውልድ የማገናኘት በዛውም ደግሞ አክብሯቸው ሊከበር ነው የሚገባው። አዝማሪ ተብሎ ሊናቅ፣ ዛሬ እንጀራ የሚበላበት ንብረት፣ ዝናም የሚፈራበት ሆኗል። በእኔ አባት ጊዜ ግን ያ አልነበረም እና ያ እልህም ቁጭትም ስላለ ነው ሙዚቃ ውስጥ ነው ነው ያደግኩት። ጥበብ መሀል ነው ያደግኩት ለእኔ ወደ አባትሽ መጣለሁ እያልኩ እያሰብኩ ነበር። እንግዲህ ጋሽ ተፈራ በጣም ታላቅ ሙዚቀኛ የነበሩ ናቸው። በያሬድ ሙዚቃ ትምህርት ቤትም መምህር ነበሩ። እኔ በነበርኩበት ጊዜ ዝናቸውን እሰማ ነበር። በጣም ጎበዝ ጎበዝ ተማሪዎች አፍርተዋል። እንደው ከቤታችሁ እህትሽም ትምክህት እንዲሁም ሙዚቃውን ቀጥላ ትልቅ ቦታ ነው የምትገኘው። በርካታ የሙዚቃ ጥናቶችን አበረክታለች እና ቤተሰቡ በ ጥበብ ውስጥ ያለ ነው ና እንደው ስለ አባትሽ ከአነሳ ናቸው አይቀር ትንሽ አባቴ የተፈራ መኮንን ባለው በአስራ ዘጠኝ ሀምሳዎቹ በጣም ዝነኛ የነበረው የራስ ባንድ መስራች ና የባንዱም መሪ፣ ሙዚቃ አቀናባሪ፣ ዜማ ደራሲ እና ፒያኒስት ና ኪቦርድ ተጫዋቻቸው ነበረ መለልኛል። እንግዲህ በዛን ጊዜ ራስ ባንድ እና ራስ ሆቴል እንዲያው በፍለጋ የሚገኙበት ጊዜ ነው። ሆቴሉም ደግሞ ባለባበስ እንኳን አልባሌ አለባበስ ሳይለበስ የሚገባበት አንቱ የተባለ ቦታ ነው። ተፈራ ፕሮሞሽንን ሳቋቁምም ክብር ለጥበብን ራስ ሆቴል የወሰድኩበት አይነተኛ ምክንያት ይሄ ነው። እና አባቴ ከዛ በኋላ ጊዮን ባንድ በሚል ደግሞ ጥቂት ሙዚቀኞች ተቀያይረው ወደ ጊዮን ሆቴል ሄደው ነበረ። እዛ ጥቂት ዓመታት ከሰራ በኋላ ወደ ያሬድ ሙዚቃ ትምህርት ቤት ነው የሄደው። ኢትዮጵያ በወቅቱ ከነበሯት በውጭ ሀገር ሰዎች የፒያኖ ትምህርትን ከተከታተሉ ጥቂት ምናልባት በጣት የሚቆጠሩ ጋሽ ተፈራ አቡነ ወልድ ነፍሳቸውን ይማር እሳቸውና የኔ አባት ተፈራ መኮንን በሀገሪቱ በጣም የተከበሩና የታወቁ ፒያኒስቶች ነበሩ። እና በዛ ምክንያት የፒያኖ አስተማሪ ነው እንዳልሹ ብዙ ልጆች አፍርቷል ታወት አንቺም ሙዚቃ ትምህርት ቤት እንደነበርሽ ከጋሽ ተፈራ አለፈ ወደ እናንተ አሁን ደግሞ የአንቺ ልጆች ደግሞ የአንቺን ፈለግ እየተከተሉ ነው ይሄ ነገር በደም ነው እንዴ እያልኩ ነበር አዎ በጣም እውነት ነው እውነት ነው በጣም ቅድም እንዳልኩሽ አባቴ ሁል ጊዜ ሲናገር የነበረው ነገር እኔ ጭንቅላት ውስጥ ተቀርጾ እንደቀረው እኔ ደግሞ ስራዬ ብዬ አይደለም ግን ሳደንቀው አሁን ለምሳሌ ማስታወቂያ ሲሰራ፣ እንደ ሙዚቃ ነው የምወደው ማስታወቂያ። የአንድ ደቂቃ ማስታወቂያ እንዲህ ቢሆን ኮንሰፕቱ፣ በዚህ ጋር ቢጀምር ይህን ጽንሰ ሀሳብ ይዘ ሙዚቃው እንደዚህ ልክ እንደ እንደ ሙዚቃ ምክንያቱም ጥበብ ነው። መገናኛ ብዙኃንም ጥበብ ነው። እንዴት እንደምናነበው ዜናው እንዴት ነው የሚነበበው። ውስጥሽ ያለ ነገር ነው። ከስልጠና ባሻገር መፈጠር ያስፈልጋል። ድምጽሽ ለዛ መሆን አለበት፣ መልክሽ ለዛ መሆን አለበት እና ፍቅር ፍቅር መኖር አለበት እና ያ ፍቅር ልክ አባቴ እኔ ውስጥ ያንን ጥበብ እንዳጋባው አሁን ደግሞ እኔ ልጆቼን ይሄን ተማሩ፣ ይሄን አትማሩ በሚለው አላምንም በመሰረቱ ምክንያቱም ሁላችንም መሆን የምንችለው መሆን የሚገባንን እና ውስጣችን ያለውን ተሰጥኦ ነው ልንሆንና ልንተገብረው የምንችለው እና ብዙ ጊዜ አንተ ሐኪም ነው መሆን ያለብህ አንተ ፊዚክስ ነው ማጥናት ያለብህ ተመራማሪ ብሎ ልጅን አሁን እናቶኜ ደግሞ ሳስበው በተጽዕኖ የሚሆን ነገር አይደለም። ምክንያቱም ሁሉም ሲፈጠር የራሱን ነገር ይዞ ነው የሚወጣው እና እኔ ልጆቼ እወደዋለው፣ ሙያውን እናገራለሁ፣ ግን እዚህ ውስጥ ደግሞ ይገባሉ ብዬ አላስብም። ሁለቱም ልጆቼ አሁን ትንሹ ልጄ በሚቀጥለው ዓመት ነው የሚመረቀው። ፊልም ነው ፊልም። ማስታወቂያውን ሲሰራው፣ ሙዚቃ አመራረጡ ላይ ኤዲት ሲያደርግ፣ በሙሉ አሁን የኔን ስራዎች እነሱ ናቸው የሚሰሩት እና ሴቷ ልጅ ደግሞ ኮሚኒኬሽንስ እና ማልታይ ሚዲያ መጽሔትም ጋዜጣም ብዙ ነገር ውስጥ ነው የሰራችው። አንቺኑን የተካችው። የደውሉላቸው ደንበኛ መስመር ስለተያዘ እባኮ ትንሽ ቆይተው ይደውሉ። ሶሪ ፒ ነገ ይቀጥላል። ከህሊና ጋር ያደረግነው ጨዋታ የማትጠገብ ሴትነት ልክ ነው። አስተያየቶቻችሁን እናንተም አድርሱን። አስተያየቶቻችሁ ሲደርሱና የቆዩት ጊዜ ስላጠረን ዛሬ አናቀርብም፣ ነገ ግን የምናቀርባቸው ይሆናል። በህሊና ቃለመጠይቅም እንደዚሁ አስተያየቶቻችሁን ስጡን። ስናስተናግዳቸው ያመሸ ነው ሄኖክ ሰማ፣ እግዜርና እኔም መስታወት አራጋው ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረው ነበረ። ሙዚቃ ደግሞ ዲጄ አጠገባችን ይገኛል። እንግዲህ በነገ ጉዞ እንገናኝ። Ich kann, kann mich nicht.